የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። ሰላም ለእናንተ ይሁን። ይህ ጋቢና ነው፣ ከአሜሪካ ድምፅ ራዲዮ። ለዛሬ ምሽት ከምንሰማቸው ጥንቅሮች መካከል ሰዎች ያጠሩኛል እና ብቻ ከአንድ ህብረተሰብ ፖሊስ ያጋርተናል ብዬ አላስብም። ትግራይ ክልል በመቀለ ከተማ በወጣቶችና በፖሊስ መካከል በተፈጠረ ግጭት አንድ ወጣት ህይወቱ እንዳለፈ ተነግረዋል። በስፍራው ከነበሩት መካከል አንዱ የሆነውን ዮናስ ተፈራን የሰማነው ሙሉ ዘገባው በምሽቱ ይደመጣል። ብቻል የቤት ኪራይ የሚከፍልበትን እከፍላለሁ የማይከፍልበትን ደግሞ ቤተሰቦች የሚጎድባቸው ነገር አሟላለሁ በዛዊት ጸጋን ነው። አሁን ደግሞ የሰማናት ደሴ ከሚገኙ ጥቂት ሴት ጫማ ሳማሪዎች ወይም ሊስትሮች መካከል አንዷ ናት። ስለ ትልቅ ህልሟ በምሽቱ ታጫውተናለች። ተጨማሪ ጉዳዮች እናነሳሳለን። እኔ አስተናጋጃችሁ ሀብታሙ ዝዩም ነኝ። ኤደን ገረመው ደግሞ በመቀጠል አጫጭር የዓለም ዜናዎችን ታሰማናለች። አመሰግናለሁ ሀብታሙ። ባለፉት 24 ሰዓታት ውስጥ በተደረጉ 1775 የላብራቶሪ ምርመራዎች 35 ሰዎች የኮሮና ቫይረስ ተገኝቶባቸዋል። ይህ በአጠቃላይ እስከ ዛሬ ድረስ በ24 ሰዓታት ውስጥ ከተመዘገቡት ቁጥሮች ትልቁ ነው። በዛሬ ዕለት ቫይረሱ የተገኘባቸው 17 ወንዶችና 18 ሴቶች ሲሆኑ ከ15 ዓመት እስከ 80 ዓመት የዕድሜ ክልል ውስጥ የሚገኙ ናቸው። 29 ሰዎች ከአዲስ አበባ አንድ ሰው ከኦሮሚያ ክልል የድንበር ተሻጋሪ አሽከርካሪ፣ አራት ሰዎች ከሶማሌ ክልል ጅግጅጋ ለይቶ ማቆያ እንዲሁም አንድ ሰው ከአማራ ክልል አጣዬ ለይቶ ማቆያ ናቸው። ከእነዚህ ውስጥ ስድስቱ ሰዎች የጉዞ ታሪክ ያላቸው ሲሆን ሀያ አራቱ ሰዎች በበሽታው ከተያዘ ሰው ጋር ንክኪ የነበራቸው፣ ቀሪዎቹ አምስቱ ግን ምንም አይነት የጉዞ ታሪክም ሆነ ግንኙነት የሌላቸው መሆናቸውን የኢትዮጵያ የጤና ሚኒስቴር በፌስቡክ ገጹ ላይ ዛሬ ቀትር ላይ አስታውቋል። በዛሬው ዕለት ቫይረሱ የተገኘባቸው አምስት ሰዎች ሚያዝያ 27 ቀን ካረፉት አዛውንት ሴት ጋር ንክኪ የነበራቸው ናቸው ተብሏል። በአጠቃላይ በኢትዮጵያ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 352 ደርሷል። በሌላ በኩል በትላንትና ዕለት ሶስት ሰዎች ከበሽታው ያገገሙ ሲሆን በአጠቃላይ 116 ሰዎች እስከ ዛሬ ከበሽታው አገግመዋል። እስካሁን ድረስ በኢትዮጵያም 59,029 ሰዎች ምርመራው ተደርጎላቸዋል በትግራይ ክልል በመቀለ ከተማ 05 ተብሎ በሚጠራው አካባቢ ተሰብስበው የነበሩ ወጣቶችን ኮሮናን ለመከላከል ተብሎ ለመበተን በተደረገ የእንቅስቃሴ ግጭት አንድ ወጣት በፖሊስ እንደተገደለ ተሰምቷል የአይን እማኞች ለአሜሪካ ድምፅ እንደተናገሩት የወጣቱ ህይወት ካለፈ በኋላ በተፈጠረው አለመግባባትም ሌሎች ሁለት ወጣቶች ላይ ጉዳት ደርሷል። በጉዳዩ ላይ ከከተማ ፖሊስ ጽህፈት ቤት የሚሆን ሌሎች ከሚመለከታቸው መንግስታዊ መስሪያ ቤቶች ተጨማሪ መረጃ ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። ዘገባውን ያደረሰን ሙልጌታ ጽብሃ ነው። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ኢንተርናሽናል ክራይሲስ ግሩፕ ሰኞ ዕለት ባወጣው ማስጠንቀቂያ የናይጄሪያ አክራሪ እስልምና ተዋጊዎች በናይጄሪያ ሰሜን ምዕራብ ተጨማሪ ቦታዎችን እያያዙ መምጣታቸውን ተከትሎ ቦታው ለሌሎች የአክራሪ እስልምና አማጺያን መሸጋገሪያ ድልድይ እንዳይሆን ስጋቱን ገልጿል። የናይጄሪያ ሰሜን ምዕራብ ግዛት ባጎራባች ጎሳዎች ለአመታት በዘለቀ ውጊያ ሲታመስ የቆየ አካባቢ መሆኑን ተከትሎ ለተደራጁ ወንጀለኞችና ለሽምቅ ቡድኖች መደበቂያነት አመች ይሆናል። እንደ አውሮፓውያን አቆጣጠር ከ2011 ወዲህ በአካባቢው በዘለቀው አመጽ ስምንት ሺ ያህል ሰዎች ለህልፈት የተዳረጉ ሲሆን ሁለት መቶ ሺ ያህል ደግሞ ተፈናቅሏል። የኢንተርናሽናል ክራይሲስ ግሩፕ ሪፖርት እንደሚያስጠነቅቀው በናይጄሪያ እና በኒጀር መሀል ያለው ዓለም አቀፍ ድንበር ተገቢውን ጥበቃ ስለማይደረግለት አማጽያን በነጻነት በሁለቱ ሀገራት መካከል እንዲንቀሳቀሱ በርከፋች እንደሆነ አስታውቋል። ይኸው ችግር እልባት ካላገኘም እንደ ቡርኪና ፋሶና ማሊ ያሉ አጎራባች ሀገራቶችም ተንሰራፍቶ ራሳቸውን የአይኤስአይኤስ ተቀጸላ አድርገው ለሚገልጹ አማጽያን መፈንጫ ሊሆን እንደሚችልም ነው የገለጸው። የናይጄሪያ መንግስት በተደጋጋሚ ወታደራዊ እርምጃዎችን የወሰደና አካባቢያዊ የሰላም መድረኮችን ያዘጋጀ ቢሆንም እስካሁን ድረስ ይህ ነው የሚባል ስኬት አላስመዘገበም። አድማጮች፣ ለሰዓቱ ያዝንላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ አምሹ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ በፌስቡክ በበይነ መረብ ገጻችን፣ እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ ገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። መቀለ ላይ በፖሊስና ወጣቶች መካከል በተፈጠረ ግጭት አንድ ወጣት ህይወቱ እንዳለፈች ተነግረዋል። ይህን ክስተት የሚዳሰሰው ዘገባ ከቆይታ በኋላ ይደመጣል። ከዚያ በፊት ግን ወደ አማራ ክልል ደሴ እናቀናለን። በዚያ ቤዛዊት ጸጋነት ትዋውቃለን። ሴቶች ባለበረከቱበት የጫማ ማሳመር ሊስትሮነት ስራ ውስጥ የተሰማራችው ወጣት ናት። ሥራው አድካሚ ነው። ትደርስበታለሁ ያለችው ትልቅ ህልም ግን መታተሯን እንድትቀጥል ምክንያት እንደሆናት ለመስፍን አራጌ ነግረዋለች። ቤዛዎች ጸጋ ትባላለች ተወልዳ ያደገችው ሰሜን ወሎ ዞን መቄት ወረዳ አካባቢ ነው። ስለ እድሜዋ በእርግጠኝነት መናገር አትችልም። ድህነት ካጎሳቆላቸው ዘመናዊው ትምህርት ከራቃቸው ወላጆች በመገኘቷ የልደት ቀኗ የሰፈረበት ማስታወሻ የላትም። ፀሐይና ውርጭ፣ ድካምና ጉስቁልና የተፈራረቁበት ጠይም ፊቷ ላይ የተሰመረውን የህይወት መስመር ላስተዋለ ግን ወጣቷ ገና የሀያዎቹን መጀመሪያ እንዳላለፈች መገመት ይችላል። እሷም ከሀያ እንዲሆነኝ እንደሁ ነበር ያለችኝ በራሷ ዛይቤ ደሴ ፒያሳ ሊስትሮተር አካባቢ እግሮ ጣሎ መንገደኛ አሊያም መዳረሻው እዚያው የሆነ ተጓዥ በብዙ ወንዶች መካከል በትጋት ደፋ ቀና የምትል አንዲት ወጣት ያል ማየት ብቻ ሳይሆን እኩሉ በአድናቆት ገሚሱ በግርምት ይመዝናታል። ቤዛዊትን እምብዛም ወጣት ሴቶች የማይደፍሩትን የሊስትሮነት ስራ ስታቀላጥፈው ቤዛዊት ኑሮ በሚሉት ጨቋኝ ፈተና ውስጥ መውደቅ አትፈልግም። እናም ስራ አትንቅም። ጎርሶ ማደሪያ ለብሶ ማምሻ እስከሆና ድረስ ሁሉንም ትሞክራለች። የጎዳና ንግድም ጀምራ ነበር ህገ ወጥ ተብሎ እስክታቆመው ድረስ ወጣቷ ትውልድ አገሬን ጥ ይሄ የመጣሁት ተምሬም ሰርቼም ራሴን ለመለወጥ ነው፣ ትላለች። ራሴን አሸንፌ ትምህርት ለመማር የመጣሁት ቤተሰቦቼ ዝቅተኛ ነው ኑሯቸው። እንደመጣች ትምህርት ነው የጀመርሽው? ብዙ መስራት ጥቂት መናገር መገለጫዋ የሆነው ወጣት ከሁለት አመት በፊት ደሴ እንደደረሰች ቀዳሚ ትኩረቷ ትምህርቷ ነበር። እናም ብርቷ ወጣት በወይዘሮ ስን ቴክኒክና ሙያ ኮሌጅ የሰርቬይንግ ትምህርቷን ቀጥላ ሁለተኛ አመት ላይ ደርሳለች። አለም አቀፉ ወረርሽኝ ኮቪድ-19 የትምህርት መርሃ ግብሯን ባያስታጉለው የዛሬ ዓመት ተመራቂ ትሆን ነበር። ማን ያውቃል? ምርቃቷ እውን ሊሆንም ይችላል። በቀን ደንበኞቿ ጉርሻ ብለው የሚሰጧትን ጨምሮ ከ150 እስከ 200 ብር እንደምታገኝ ትናገራለች። ቤዛ በቃ በዚህ ነው የራሷን ሸፍና ቤተሰቦቿን የሚደጉመው ብቻ የቤት ኪራይ የሚከፍልበትን እከፍላለሁ፣ የማይከፍልበትን ደግሞ ቤተሰቦች የሚጎድባቸውን ነገር አሟላለሁ። አንቺ ወጣት ነሽ። በዚህ እድሜ እንዲ አይነቱን ሳመስራት መስራት ጀግንነትም ልበሙሉነትንም ይጠይቃል። እንዲ ይህንን ልበሙሉነት ይ ጀግንነት ከምን አገኘሁት? ያው በልጅነቴ ስራ ለምንድም፣ ከልጅነቴ ጀምሮ የወንድ ስራ ምናምን ስለምሰራ ያው እንደዚህ ስራ ምናምን አልንቅም። ያው ትንሽ የመፍራት ነው እንጂ ስራ ሁሉን ነገር መስራት እችላለሁ። የወንዱም ሴቱንም በገበሬው ሆነ በዚህ ስራ አልንቅም። ከስልጣነት ጀምሮ የዛ ልምዱ ስራ ላይ እዚህም መጥቼ አልፈራውም። ሙያው ምናምን አልጠፋኝም። ትንሽ ፍራት ነው እንጂ። ቤዛዊት በትጋትና በብርታቷ በርካቶች ያደንቋታል፣ ጥቂቶች ደግሞ ሙያው ለእሷ እንደማይመጠል ሊነግሯት ይሞክራሉ። ግን አትሰማቸው። ያው ብዙ ያበረታታኛል። ብዙዎቹ ደግሞ ያው ይሄ ለሴት አይገባም ምናምን ይላሉ። ለሴት አይገባም፣ ለሴት የሚገባው ምንድን ነው? ያው ሴሊ ትዳር ብትይዝ ውጭ ባትወጣ ምናምን ይላሉ። እና ትዳር አንቺ ለምን አለሽ? እኔ ትምህርት ሴንተመሪ ራሲ መለወጥ ነው የምፈልገው። እዚህ ጓደኞች አሉሽ? አብረው የሚሰሩ ሊስትሮች ወንዶች ናቸው ብዙዎች ተፎካካሪ መጣችብን አይሉ አይሉም? ኧረ አብረዋት የሚሰሩት ጓደኞቿ ለአድናቆታቸው ጀግና ከሚለው ቃል በላይ ማግኘት የቻሉ አይመስሉም። የ19 ዓመት ወጣት ያሬድ ሲሳይ ንግድ ምናምን አብረን እንሰራ ነበር። መዘጋጃ ምናምን ሲከለከለን ወደ ሊስትሮ እሷ ገባች፣ እኔም ቆይቼ ገባሁኝ። እሷ ልዩ መገለጫ ብለህ የምትገልጸው ነገር ምንድን ነው? ያው እሷ በጣም ጀግና ናት ስራ ምናምን ምን አትነቅም በቃ ትሰራለች። በሌላም ነገር ስራ ትሰራለች። ኢሳያስ ገላው በከተማዋ በጋዜጠኝነት ሙያ ከሚንቀሳቀሱ ወጣቶች አንዱ ነው። ወጣቱ እንዲህ እች አይነቱ አለባም ልበ ሙሉ ማድረግ የሚቻለው በሞራል ስንደግፋት ባለንስ እና ግዛት ነው ይላል። እዚህ አሁን የጫማ እያስጠረኩ ያለሁበት ቦታ ሁሌ ነው የምንመጣው፣ ይችን እንስት ለማበረታታት ነው ጫማ በማሳመር የምተዳደረው። ይችንስ ለሌሎች ሴቶች አሪያ ሆና ሌሎች ማስተማር የሚችል ታላቅ ስራ እየሰራች ያለች ነች። እኛ ደግሞ በተለይ እንደኔ ያለ ሙያ ያቸው መገናኛ ብዙኃን ላይ የሚሰሩ ሰዎች ደግሞ እንደዚህ ያለ ተግባራትን ትኩረት ሰጥቶ በመስራት ሌላው የማህበረሰብ ክፍል እራሱን በምን መልኩ ማሻሻል መለወጥ እንደሚችል ይችን ልጅ ምሳሌ አድርገው ማሳየት ይችላሉ እና ታች ወርደን መስራት እንደሚገባን በግልጽ ልታሳየን የምትችል ትልቅ ስኬት ላይ ያለች ልጅ ነች ብዬ ነው የማስበው። ና ያው የጫማ ማሳመር ስራ ብዙዎች ደፍረው የሚገቡበት አይደለም። በተለይ ሴቶች ብዙ የሚመርጡት የስራ ዘርፍ አለና፣ ይቺ ግን ራሷን ካስተማረችበት ራሷን ካስተዳደረችበት ለሌሎች ሰዎች መትረፍ እችላለሁ በሚል እንደዚህ አይነት ስራ ውስጥ ገብታ ለብዙዎች አሪያ የሆነች ሴት ስለሆነች፣ ለዚያም ነው እንግዲህ እዚህ የተገኘው እሷ ማበረታታትም ጭምር ነው። ጫማዬን ስታሳምርልኝ ብዙ ጊዜ ደስ ብሎኝ እሷም ደስ ብሏት፣ ደንበኛ ሆኜ እሷ ጋር ጫማዬን እንዲያስጠረብ የሚገኝ በተለይ ቤታቸው ተደብቀው ራሳቸውን ማሳየት ብቃታቸውን ማሳየት ላልቻሉ አንቺ መሰል ሴት ወጣቶች ምን መልእክት ታስተላልፊላቸዋለች? ያው ቢሰሩ ነው አሪፍ ነው ብዬ የማስበው ማለት ቤትን ቢዋል እንግዲህ ገንዘብ ይገኛል ወይም እንደዚህ ኑሮ ይኖራል ተብሎ አንትን አይባልም። ወጥቶ ማለት አቅሞ የቻለውን ያህል ቢሰሩ ጥሩ ነው ብዬ አስባለሁ። ቤዛዊት ሰዎች ራስን ከመለወጥ በላይ በሙያ ምርጫ ውስጥ ገብተው ስራ እንዳይንቁና የስራ ባህል እንዲያጎለብቱ ማነቃቃት አለባቸው ስትል ለመንግስትና ለባለ ሀብቱ ጥሪ አስተላልፋለች። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ ጋቤና ቪኦኤ ከአሜሪካ ድምፅ ራዲዮ ይቀጥላል። በትግራይ ክልል በመቀለ ከተማ ዜሮ አምስት ተብሎ በሚጠራው አካባቢ ተሰብስበው የነበሩ ወጣቶችና ፖሊስ ተጋጭተው አንድ ወጣት ስለመገደሉ ተሰምቷል። ግጭቱ የተፈጠረው ፖሊስ የኮሮና ቫይረስ መከላከል ደንቦችን መሰረት አድርጎ ተሰብስበው የነበሩ ወጣቶችን ለመበተን ሲሞክር ነው ተብሏል። ዓይን እማኞች ለአሜሪካ ድምፅ እንደተናገሩት የወጣቱ ሕይወት ካለፈ በኋላ በተፈጠረው አለመግባባትም በሁለት ወጣቶች ላይ ጉዳት ደርሷል። በጉዳዩ ላይ ከከተማው ፖሊስ ጽፈት ቤት እንዲሁም ከሚመለከታቸው መ መስሪያ ቤቶች ተጨማሪ መረጃ ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። ሙሉጌታ ጽባ ስለነበረው ሁኔታ የአይን እማኞችን አነጋግረው ተከታዩን ዘገባ ልከዋል። ትናንት እሁድ ከቀትር በኋላም ስምንት ሰዓት አካባቢ በትግራይ ክልል መቀለ ከተማ 05 ተብሎ በሚጠራ አካባቢ ግድያው በተፈጸመበት አካባቢ ከነበሩ ወጣቶች አንዱ ዮናስ ተፈራ ነው። ወጣቶቹ ጠላ ገዝተው በመንደራቸው በሚገኝ ዛፎች በሚበዙበት አካባቢ ተቀምጠው እየተጫወቱ በነበሩበት ጊዜ ሁለት ፖሊሶች መጥተው እንዲበተኑ እንዳዘዟቸው ይገልጻል። በዛን ጊዜ ስለነበረው ሁኔታ ዮናስ እንዲህ ያብራራዋል። ተሰብስበን አንድ አስራ ሶስት ልጆች እንሆናለን። ቁጭ ብለናል። አካባቢው ስፖርት የምንሰራበት ቤት እና ከቤታችን ቢያንስ አስራ ሁለት ሜትር ይበቃል፣ ነገር ከተከሰተበትና ከእኛ ቤት ርቀት ማለት ነው። እና መጥቶ ተነሱ አለን። በዚህ ሰዓት እኛ እንነሳም፣ ለምን ትንሽ የያዝነውን ቀላል እንጨርስና እንነሳልናል አ ከዚያ በኋላ መጣና አነጋግረን እናንተ ሄዱ አለን እና መጥቶ አረ ምንድን ነው እስከምናስረዳው ሁሉ እድል አልሰጠንም። እኔ እንዴት ብዬ እንደምገልጽል እኔ እንጃ። ገብተዋል አላቶች ያጥሩኛል እና ብቻ ከአንድ ህብረተሰብ ፖሊስ ያጋጥማል ብዬ አላስብም። ኖርማል ተራ ሰው ሁሉ እነዚህ አያርግም። ገብተዋላ እንኳን ህግ እኛ እንዲጠብቅ ተመርቆ እንዲህ ብሎ ሀገር ጠባቂ ተብሎ ከተራ ሰው ራሱ እንደዚህ ነገር አይፈጠርም። በጊዜው በግድያ የሚጠረጠረው ፖሊስ በእጁ ትጥቅ እንዳልያዘ የተናገረው የኗስ ከባልደረባው ተቀብሎ ነው የፈጸመው ይላለ። ጥይቱን አቀባበለ ርቀት ቢያንስ ሶስት ሜትር ምን የሆነናል? ከጓደኛው ነው የተቀበለው። ሁለተኛውን የእሱ የፖሊስ አባል ማለት ነው ስጉላ ይዞ ነበረ በሰዓቱ ልጁንም በሰላም አሁን ፖሊስ ጣቢያ አቅርበነዋል። ማለት ነው የፖሊሱ ጓደኛ በስርዓት ነው በሰዓቱ ሌላ እርምጃ መውሰድ እንችል ነበረ። ግን ለምን ይሄ ይሆናል ብለን ነገደለው ነው እየተሯሯጥ ነው የሄድነው። አንተንም አቃጥልሃለሁ ብሎ አቀባበለ። የሰው ልጅ ሁለት ሰከንድ ህግ አይሰጥም እንዴ? አቀባብሎ በቃ ግንባር ነው ያለ። ኧረ ወንድማችንን ገደለው ብለን ስንከተል ይህንድ ፊልም ነው የሚመስልህ እንጂ እዚህ ሀገር ሰላም በሆነበት ሀገር ላይ መቀሌ ላይ ይሄ ነገር ይፈጠራል ብለህ በሪሁም አታስበውም እንኳን በተግባር ማለት አስፋልት ላይ እየተኮሰ ነው የሚሄደው። እኛ እየተሯሯት እንሄዳለን፣ በባጃጅ እንዞራለን። መጨረሻ ላይ አይደር ላይ ሲደርስ አንድ ትይት ሲቀረው ልክ ወደ ሆነ ፎቅ ገባና ከዛ ጋር ልዩ አይል መጣ። ሌላው በቦታው እንደነበረ የሚገልጸው የአይንማኝ አብርሃም ገብረ ማርያም ሰፈር ተሰባስበን ጠዛ መታይ ነገር ይዘን ቁጭ ብለን ስንጨዋወት ነበር። ከኳስ መልስ የጠጣ አባል መጣ ወደ እኛ እና ለምን ሰበስባላቸዋለን? አይ በቃ እንበታተን ነው ብለን ልነሳ ስንል፣ ዞሮ ወደ ሟቹ ፖሊሱ ወደ ሟቹ ዞሮ ለምን ሰዎች ምናምን ብሎች ብሎ ምን ሳይናገር ልጁ እናንተና ደሳዋል በሚል ብሎ ቀጥታም የተኮሰው ጥይቱ እኛም አብረን ነበር ነው በጣም ለመልቤትን እናም ሁላችን ቆመን ስናየው ልጁ ሊያመልጥ ሲል ተከታትለን እዛ ዜሮ ሰዎች የሚባለ አካባቢ እዛ እየተኮሰ ወደ እኛም እየተኮሰልን እኛም እያራራጥ ነው በጎን በጎን ተከታይም የሆነ አካባቢ ስንይዘው እዛ ሰፈር አካባቢ ደግሞ እሱ የሞተበት ቦታ አካባቢ ደግሞ ጠጣለ ለማረጋጋት ምናምን ብለው በመጥ ሀይሮች ሌላ ሰፈር ከፍቶ ነው ሁለት ሰዎች የተጎዱት። የዓይን እማኞቹ እንደተናገሩት የወጣቱ ሕይወት ካለፈ በኋላ በተፈጠረው አለመግባባትም በሁለት ወጣቶች ላይ ጉዳት እንደደረሰ ተናግረዋል። ሟቹ የሀያ ሶስት ዓመት ወጣት ሲሆን የሶስት ዓመት ህፃን ልጅ እንዳለችውና እንዲሁም በአሁኑ ጊዜም ባለቤቱ እርጉዝ መሆኗን አብርሃም ይናገራል። ስራ ወዳድ ህፃን ነበር፣ አሁን ህፃን ነው እና በጣም ሰራተኛ ነበር። ራሱ የሚያስተዳድረው አብስኒ ብ ረስ ማቅለጫ የሚባለው እናም አንድ ህፃን ልጅ የሶስት ዓመት ህፃን ልጅ አለችው። እናም እርጉዝ ሚስትም አለችው። በጣም አሁን ሰራት ማለች በሽተዋ አይትን ብሏት ልጅሷል әйе минемгә мин ሲዩም ትክክል አልነበረውም ለእውነት ማህላት ሲባል ማለት ነው ስንት ሰዎች አሉ። በግድያው የተጠረጠረው ፖሊስ በአሁኑ ጊዜ በቁጥጥር ስር መዋሉን ያገኘነው መረጃ ያሳያል። ተጨማሪ መረጃ ከከተማው ፖሊስ ጽህፈት ቤትና ሌሎች የመንግስት ስራ ኃላፊዎች ለማግኘት ያደረግነው ጥረት አልተሳካም። በአሁኑ ጊዜ ጉዳት ደርሰባቸው በመቀሌ አይደር ሪፈራል ሆስፒታል ተኝተው እየታከሙ ያሉት ሁለቱ ወጣቶች ያሉበት ሁኔታ ለማወቅ ወደ ሆስፒታሉ አምርተን አንዱ በከፍተኛ የህሙማን ክትትል የሚደረግበት ክፍል ወይም ደግሞ አይሲዩ ገብቶ እየታከመ መሆኑን ሌላኛው ደግሞ በድንገተኛ የህሙማን ክፍል እየታከመ እንደሚገኝ ለማረጋገጥ ችለናል። የኮሮና ቫይረስ ወረርሽኝ ተከትሎ በትግራይ ክልል የታወጀው አስቸኳይ ጊዜ አዋጅ ለማስፈጸም በማለት የሚንቀሳቀሱ ፖሊሶች በትግራይ ክልል ግድያ ሲፈጽሙ ይህ ለሁለተኛ ጊዜ ነው። ባለፈው መጋቢት ወርም በትግራይ ማዕከላዊ ዞን ናዕደር አዴት ወረዳ ፖሊስ በአስቸኳይ ጊዜ አዋጅ መሰረት መጠጥ ቤት ለመዝጋት በሚንቀሳቀስበት ጊዜ በተፈጠረው አለመግባባት በፖሊስ በተተኮሰው ጥይት የአንድ ወጣት ህይወት እንዳለፈ ከዚህ በፊት መዘገባችን ይታወቃል። ለአሜሪካ ድምፅ ሙልጊታ ጽቡሃ መቀለም። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ ራዲዮም ነው በመደመጥ ላይ የሚገኘው። ኢትዮጵያ ውስጥ የሚገኙ የገቢ ምንጫቸው ከሆቴልና መስተንግዶ ጋር የተያያዙ ዘርፎች ከፍተኛ ኢኮኖሚያዊ ጫና እየደረሰባቸው እንደሆነ ተሰምተዋል። ኤደን ገረመው ይህን በተመለከተ የተለያዩ የዘርፉ ተዋናዮችን አነጋግራ ቀጣዩን መሰናዶ አዘጋጅታለች። ቀጥታና በተዘዋዋሪ መንገድ ከሚሊዮኖች በላይ የሆኑ የሀገሪቱ ህብረተሰብ ክፍሎች የሚተዳደሩበት ጭስ አልባው ኢንዱስትሪ የቱሪዝም ዘርፍ በከፍተኛ ሁኔታ ተቀዛቅዟል። ኢትዮጵያ ውስጥ ሙሉ ለሙሉ በሚባል ደረጃ ሆቴሎች ካለ ስራ ከተቀመጡ ሁለት ወራት ሞላቸው። አቶ ሀብቴት ባረክ አይነተኛ የቱሪዝም መዳረሻ በሆነው በላሊበላ ከተማ የሀርቪ ሆቴል ባለቤት ናቸው። በኮቪድ-19 ምክንያት ምንም አይነት ስራ አለመኖሩን ጠቅሰው የቱሪዝሙን ዘርፍ ገበያ መቀዛቀዝ ሙሉ ከተማውንና ህብረተሰቡን እንደሚያሰጋውም ይጠቁማሉ። አሁን በዚህ በበሽታው ምክንያት በወረርሽኑ ምክንያት ሙሉ በሙሉ የነበረው የቱሪስት እንቅስቃሴ መቶ ፐርሰንት ጠፍቷል። በእርግጥ ምልሽ ዘንድሮ የነበረው የቱሪስት እንቅስቃሴ ከሌሎቹ አመታቶች በጣም የተሻለ ነበር። በይበልጥ የዘንድሮው የቱሪስት ሲዝን የጀመረበት ከመስከረም ሁለት ሺህ አስራ ዘጠኝ ለነጮቹ አቆጣጠር ጀምሮ ጥሩ እንቅስቃሴ ነበር እስከ ፌብሩዋሪ መጨረሻ ጊዜ ድረስ የተሻለ የቱሪስት ስልችለው ነው የነበረው። አሁን ግን በዛ ምክንያት ሙሉ በሙሉ ተቋርጧል። ወደፊትም ምንም እንደሚፈጠር አናቅም። ኦፍኮርስ ለሚቀጥለው ኦክቶቨር ኖቬምበር የተሻለ የሆቴል ቡኪንግ አለ፣ ግን ምን ያክል ፕራክቲካል ይሆናል የሚለውን ማመን ይከብደናል። እንግዲህ ላሊበላ ማለት ምን ከምንም ከቱሪዝም ውጪ ሌላ ምንም የስራ እንቅስቃሴ መስክ የለውም። እስከ ዛሬም በምንም መልኩ አልተበረታታም። ምክንያቱም ለግብርናም የሚሆን አካባቢ አይደለም። ኢንዱስትሪ ምንም ነገር የለም። ቱሪዝም ብቻ ነበር። ለላሊበላና ለአካባቢው ቀጥታም በተዘዋዋሪ ሕዝቡ ይጠቀም የነበረው ከቱሪዝም ነበር። ግን ይሄ ነገር ቀጣይ ከሆነ የወደፊት ዕጣ ፈንታ በጣም አስቸጋሪ ነው። ባን ስለ ሰራተኛ በዛ በአካባቢው በሌላም አይነት ስራ ተሰማርቶ ለሚኖረው ከባድ ነው። አቶ ቢኒያም ብስራት የአዲስ አበባ ሆቴሎች ማህበር ሰብሳቢ ናቸው። ማህበሩ በስሩ ከአንድ ኮከብ በላይ ያሉ አንድ መቶ አርባ ሆቴሎች ያሉት ሲሆን በእነዚህ ሆቴሎች ብቻ በተደረገ ጥናት በየወሩ 35 ሚሊዮን ዶላር ኪሳራ እየደረሰ መሆኑን ጠቅሰው የገበያው ተመልሶ ማንሰራራት ላይም ከፍተኛ ፈተና መደቀኑን ይገልጻሉ። አሁን ላይ ሆቴሎቻችን ምንም አይነት ኦኪፓንስ ስለሌላቸው ዳሜጁን ስናየው በረቨኒ ሎስ በአማካኝ ወደ ሰላሳ አምስት ሚሊዮን ዶላር በወር እያጡ አዲስ አበባ ያሉ የእኛ አባላት ሆቴሎች ማለት ነው። የአዲስ አበባ ብቻ ነው። ይሄ ብር ከውጭ ሊመጣ ብቻ አይደለም። ከኮ ብዝነሱ ከሩሙ ጋር ተያይዙ ናደግ ብቻ ሳይሆን ስራዎች፣ ሞች፣ ስፓዎች፣ ስዊሚንግ ፑሎች፣ ምሽት ቤቶች፣ ባሮች፣ እነዚህ በሙሉ ስብሰባ አዳራሽ ለመንግስት ሚሰራት ለግል ዘር ስብሰባ በሙሉ ዛ ነበር የሚካሄድ እነዚህ በሙሉ ሙሉ በሙሉ የኢትዮጵያ ህልና መሰል አገልግሎቶች ፌዴሬሽን ፕሬዚዳንት አቶ ፍትህ ወልደ ሰንበት ቱሪዝም ዘርፉ ምን ያህል ገንዘብ እየባከነ እንደሆነ የሚያሳይ ጥናት እየተሰራ መሆኑን ገልጸው መንግስትና ከባንኮች ጋር እየሰሩ መሆኑን ያስረዳሉ። ፌዴሬሽኑ አሁን መንግስትን የተለያዩ ጥያቄዎችን ጠይቋል። ያን ጥያቄዎች ሲጠይቅ ታሳቢ ያደረገው ብዙ የሰው ሀይል የያዙትን አንድ ሺ ሁለት መቶ ሆቴሎችን ታሳቢ አድርጎ ነው። በእነዚህም ሆቴሎች ውስጥ ደግሞ ታሳቢ የተደረገው አንድ መቶ አርባ አራት ሺህ ሰራተኞችን ነው ታሳቢ ያደረገው። በዚሁ መሰረት ለዚህ በዚህ ችግር ምክንያት ምን ሊመጣ ይችላል፣ ምን እገዛ ይፈልጋል የሚለውን ጥናት አድርጎ ፌዴሬሽኑ አንደኛ ጥያቄዎችን ለመንግስት ያቀረባቸው የመጀመሪያው እነዚህ ሰራተኞች እንዳናባረር በኮማንድ ፖስትም ታዟል። ይህንን ካላባረር ያለፉት አራት ዓመታትን በነበረው ቻሌንጅ ምክንያት የሰላም እና የመለ መረጋጋት እጦቶች በመንግስት ለውጥ የነበረውን በዛ ምክንያት ብዙ ቻሌንጅ ስለነበረ አሁን ላይ የሆቴልና ቱሪዝም ባለቤቱ ከፍተኛ የሆነ የካሽ እጥረት አለው በእጁ ላይ የሌለው። ስለዚህ አሁን ላይ የባንክ ብድሮችን እስካለፈ ወር ድረስ ብድራችንም እየወሰዱ ነበር እና ከየ ባንኮቻችን የካሽ እጥረት ስላለ በሰራተኞች ደግሞ የሚሆን በሁለተኛነት ደግሞ ሆቴል እንደሌላ ቢዝነስ ቆልፎ ሄዶ መጥቶ ተከፍቶ የሚሰራ አይደለም። ኦፕሬሽናል ኮስት አሉ ሁል ኤግዚስት የሚያደረጉ ስለዚህ ኦፕሬሽናል ኮስት የሚሰጠን በሚል ሁለቱን ጥያቄዎች አቅርበናል ለመንግስት። ይህም ፈጣን ምላሽ ነው የተፈጠው በአምስት ፐርሰንት ወለድ ብሔራዊ ባንክ ለሁሉም ባንኮች የፋይናንስ አቅርቦት አድርጎ በአምስት ፐርሰንት ብቻ ወለድ በስድስት ወር ይህንን ወጫችንም የሚሸፍን በተመሳሳይ በቱሪዝሙ ዘርፍ ውስጥ በከፍተኛ ሁኔታ የተጎዱት የትኬትና የአስጎብኝ ድርጅቶች ናቸው። ወይዘሮ አንድነት ፈለቀ ሶስት መቶ አባላት ባሉት የኢትዮጵያ የአስጎብኚዎች ማህበር ፕሬዚዳንት ናቸው። በቀጣዮቹ ሁለት ወራት ከሶስት መቶ ሃምሳ ሺህ እስከ አራት መቶ ሺህ ጎብኚዎችን ይጠብቁ እንደነበረ ገልጸው አሁን ላይ ጉብኝቶች ሙሉ በሙሉ መሰረዛቸውን ይጠቅሳሉ። ይሁንና ሰራተኞቻቸውን ሳይበትኑ ለመቀጠል መንግስት ባመቻቸው የብድርና የወለድ ቅነሳ እንዲሁም እፎይታ በመጠቀም ለመቀጠል እየሰሩ መሆናቸውንም ነው የሚናገሩት። በአጠቃላይ በቱሪዝሙ በቀጥታና በተዘዋዋሪ ወደ አንድ ሚሊዮን የሚጠጋ ሰው ተሳታፊ ነው ተብሎ ይገመታል። ይህም በአሁኑ ሰዓት ዘጠና በመቶ ስራ አፋልጠት የሚገኝ በአሁኑ ወቅት ከሁለት ወር እስከ ጁን ድረስ ወይም በኢትዮጵያ እስከ ሰኔ ድረስ ከሶስት መቶ ሀምሳ ሺህ እስከ አራት መቶ ሺህ ሆነበረ ይጠበቃል። ያው እስከ ሰኔ ያሉን ጉዞዎች በሙሉ ዓለም ላይ ባለ ሁኔታ ስለተፈረዙ ይሄን ያህል ኪሳራ ይመጣል ወይም ይደርሳል ተብሎ ተገምቷል። በአሁኑ ወቅት ባለድርሻዎቻችን ሰራተኞቻቸውን ላለመበተን ከፍተኛ ጥረት አድርገዋል። አሁንም ሰራተኞቻቸውን ይዘው ነው የቀጠሉት። ለዚህም የኛ ማህበር ከሌሎች አጋር ማህበሮች ጋር በመሆን በተለይ ከኢትዮጵያ ሆቴሎች፣ የሆቴል ባለቤቶች ማህበር እና የኢትዮጵያ ሆቴል ፌደሬሽን ጋር በመሆን ከተለያዩ መንግስት አካላት ጋር ከባህል መክር፣ ዘመን እንደዚህ ነው፣ የብሔራዊ ባንክ፣ ገንዘብ ሚኒስቴር ጋር እና የመሳሰሉ ሌላም ተያያዥነት ያላቸው መስሪያ ቤቶች ጋር ብዙ ስራዎችን ሰርቶ ከጠየቃቸው ጥያቄዎች ውስጥ የጠየቅነው ነው የስራ ማስኪያዣ ብድር የመጀመሪያ ፊ ምላሽ ተሰጥቷል። ይህ እንግዲህ ዝም ኢትዮጵያ ኃላፊ አቶ ስለሺ ግርማ ከዚህ ቀደም ለአሜሪካ ድምፅ በሰጡት ቃለ መጠይቅ መንግስት የብድርና የእፎይታ ጊዜ ከማመቻቸት በዘለለም ለመጪው ዓመታት እንዲሁም ከዛም በኋላ ሀገሪቱን በማስተዋወቅ የቱሪዝም ዘርፉ እንዳይዳከም አበ ገልጸው ነበር። ለአሜሪካ ድምፅ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ። አድማጮቻችን አብራችሁን ስለሆናችሁ እናመሰግናለን። ጋቢና ቪኦኤ ነው እያዳመጣችሁ የምትገኙት። ከአሜሪካ ድምፅ ራዲዮም ነው ወደ እናንተ እየቀረበ ያለው። አሁን ደግሞ አንድ አጭር ስፖርት ነክ ዘገባ እንስማ። የ18 ዓመቷ ካትሊን ራስክራንዝ በአመቱ መጀመሪያ ላይ ስኬታማ አትሌት ነበረች ከጎረጎሳውያኑ 204 ዓ.ም ወዲህ በኪናዊ ጂምናስቲክ ስፖርት ዘርፍ ሀገሯን ደቡብ አፍሪቃን በኦሎምፒክ ለመወከል ተቃርባም ነበረ። ውድድሩን ከግምት ውስጥ በማስገባት ልምምዷን እያፋፋመችም ነበር። ድንገት ግን ዓለም አቀፉ የኮቪድ-19 ወረርሽኝ ተከሰተ። ዓለም አቀፉ የኦሎምፒክ ኮሚቴም ውድድሩን ለ2021 የጎርጎሳውያኑ ዘመን አሸጋገረ። በእጅጉ አስደንግጦ ነበረ። በጥልቀት ከታሰበ ግን ለሁሉም አትሌቶች ጠቀሜታው የሚተርፍ ነው። ለእኛም ጤንነት የሚበጅ ነው። ነገሮችን በአዎንታዊ ሁኔታ መመልከት ያስፈልጋል። ውድድሩ በቀጣይ ዓመት ይደረጋል ማለት ለዝግጅት የሚሆን ተጨማሪ ጊዜ ያለን ማለት ነው ያለችው ካትሊን፣ የውድድሩ ቀን መሸጋገሩ የተሰማው ደቡብ አፍሪካ የኮቪድ-19 ወረርሽኝ ለመግታት የአምስት ሳምንታት እንቅስቃሴ ገደብ ከማወጇ ቀደም ብሎ ነው። የቫይረሱን ስርጭት ለመግታት የስፖርት ማዘውተሪያ ስፍራዎችን መዝጋት በገደቡ ውስጥ ተካቶ ነበረ። ስምንት ሰዓታትን በጆሃንስበርግ የጂምናስቲክ ማዕከል እየሰለጠኑ ማሳለፍ ቀርቷል። ካትሌን አሁን ላይ በቤቷ ውስጥ እስከ ሶስት ሰዓት ከግማሽ ለሚሆን ጊዜ ልምምዷን ታደርጋለች። ጂምናስቲክ በዓመት ውስጥ የምርም ለውጥ ያመጣል። ሆኖም ከኦሎምፒክ ውድድሩ በፊት ዋነኛ ግብ አድርጌ ያስኩት ከጉዳት ነፃ መሆንና ክህሎቴን ማሻሻል ላይ ትኩረት ማድረግ ነው ያለችው ካትሊን፣ እንደምትለው ማንም በዚህ የወረርሽኝ ጊዜ ያለፈ ሰው የሚረዳው አስቸጋሪው ነገር ተነጥሎ በብቸኝነት የመዋልን ጉዳይ ነው። ካትሊን በድጋሚ ከስፖርት ማዘውተሪያ ወዳጆቼ ቤተሰቦች ጋር በየቀኑ ልገናኝ ባለመቻሌ ትግል ውስጥ ገብቻለሁ። በሳምንት ስድስት ቀናትን ስሰለጥን በየቀኑ አገኛቸው ስለነበረ እንደ ቤተሰቤ ይቆጥራችኋለሁ። ለሰባትና ስምንት ሳምንታት እነሱን ለማየት አለመቻሌ በእውነቱ ይከብዳል። ኦሎምፒያኖች በእጅጉ የተካኑ ታታሪ አትሌቶች ናቸው። በእነዚህ አስቸጋሪ ጊዜያት የኦሎምፒክ ህልማቸው ሊዘገይ ይችላል ሆኖም ነባር መንፈሳቸው የሚቀጥል ይመስላል። ዘገባው የአኒታ ፓውል ነው። ለመሰናዷችን በሚመሽ መልኩ ቀርቧል። የዛሬው የጋቢና ጥንቅር በዚህ ተጠናቋል። ትዝታ ብላችሁ የመሰናዶ አርታኢ ኤልያስ አስማራ፣ የመሰናዶ አቀናባሪ ኤደን ገረመው፣ በዜና እኔ ሀብታሙ፣ ዚሁን ደግሞ በመስተንግዶ አብረናችሁ አምሽተናል። የነገሶ በለን እናመሰግናል። Yeah, yeah, yeah. don don't ese